የ25 ሚሊዮን ሕዝብ መኖሪያ የነበረችው ደቡብ አረባዊቷ ሀገር የመን ላለፉት ሁለት ዓመታት በጦርነት እየታመሰች ትገኛለች። በዚሁ ጦርነት ሳቢያ ታዲያ የሀገሪቱ በርካታ የአገልግሎት መስጫ ተቋማት መደበኛ ስራቸው ተስተጓጉሏል። የየመን ከተሞች ከበርካታ ወራት ወዲህ የቆሻሻ ማንሳት ስራ ተቋርጧል። በተለይም በከተሞች ዳርቻ ወደር የሌለው የቆሻሻ ክምር ይስተዋላል። በዚሁ የከተሞች ንጽህና መጓደል ምክንያት ካለፈው ጥቅምት ወር ጀምሮ በሀገሪቱ የኮሌራ በሽታ ምልክት ተመዝግቧል። የሀገሪቱ የጤና ጥበቃ ሚኒስቴር ለአጃንስ ፍራንስ ፕሬስ እንደገለጸው በአስር የሀገሪቱ ክፍለ ግዛቶች በሽታው መከሰቱን አረጋግጧል። በበሽታው እስካሁን የ108 ሰዎች ሞት ሲመዘገብ 23ሺህ የሚጠጉ ሰዎች ደግሞ በሽታው ሊኖርባቸው ይችላል የሚል ግምት አለ። አሁን አሁን በሽታው በወረርሽኝ መልክ ሊስፋፋ ይችላል የሚል ስጋት እንዳለም የድንበር የለሹ የሐኪሞች ቡድን ቃል አቀባይ ሀስና ቡቻር ለአጃንስ ፍራንስ ፕሬስ ገልጸዋል። ያም ሆኖ ግን በሽታው የሚያመጣውን አደጋ ለመመከት ያስችሉ የነበሩት አብዛኛዎቹ የሀገሪቱ ጤና አውታሮችና ሆስፒታሎችም ሳይቀር በጦርነቱ በመውደማቸው ችግሩ ችግሩን የከፍ አድርጎታል። በየመን አሳሳቢ ከሆነው ጦርነትና በሽታ ባሻገር 17 ሚሊዮን የሚጠጉ ሰዎች የረሃብ አደጋ ተጋርጦባቸዋል ሲል የተባበሩት መንግስታት ድርጅት በሚያዝያ ወር ባወጣው ዘገባ አመልክቷል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጎተሬሽም የመን ታላቅ የዓለም አቀፍ የረሃብ መድረክ ናት ሲሉ የችግሩን አሳሳቢነት ገልጸዋል። የሀገሪቱን ዜጎች ለስደት፣ ለሞት፣ ለረሃብና ለበሽታ የዳረገው ጦርነትም እስካሁን ድረስ መቋጫ ባለማግኘቱ በ የሀገሪቱ ዜጎች ላይ እየደረሰ ያለው ስቃይና መከራ የሚያባራ አይመስልም። ከሁለት አመት በፊት የሁቲ አማጽያን የሀገሪቱን ፕሬዝዳንት አብዱራማን ማንሱርን በመቃወም ነፍጥ ማንሳታቸውን ተከትሎ በሳውዲ አረቢያ የሚመራው ጥምር ጦር መንግስትን በመደገፍ የአየር ድብደባ በመጀመሩ ግጭቱ እየተካረረ መጥቶ ሀገሪቱ ራሱን እስላማዊ መንግስት ወይም አይኤስ ብሎ ለሚጠራውና አልቃይዳን ለመሳሰሉ አሸባሪ ቡድኖችም መሸሸጊያ ሆናለች ተብሏል። በሳውዲ በሚደገፈው የመን መንግስትና በኢራን በሚደገፈው ያደረጉት በሻዎቹ ሁቲ ሚሊሻዎች መካከል በጎርጎረሳዊ 2015 የተጀመረው ጦርነት የእርስ በርስ ጦርነት መልክ ያለው ቢሆንም ከተፋላሚዎቹ ጀርባ ባሉት ሀገሮች ምክንያት አሁን አሁን ጦርነቱ የውክልና እየሆነ መጥቷል የሚሉት ከጀርመን የውጭ ጉዳይ የፖለቲካ ማህበረሰብ የእስልምናና የፖለቲካ ሳይንስ ተመራማሪ ሰባስቲያን ዞንስ ናቸው። ይህ ፍጥጫ በመጀመሪያ ደረጃ የፖለቲካና የመልካ ምድራዊ ስልት ፍጥጫ ነው። በሳውዲ አረቢያ አመለካከት ግን ከ2003 የሳዳም ሁሴን ውድቀት በኋላ በአካባቢው እያደገ የመጣውን የኢራን ተጽዕኖ ለመቋቋም ነው። የፖለቲካ ተመራማሪው ሴባስቲያን ዞንስ እንደሚሉት ይህ ግምት በመጨረሻዎቹ ዓመታት የበለጠ ጉልህ እየሆነ መጥቷል። ሳውዲ አረቢያ ለኢራን ወዳጅ የሆኑ ሀገሮችን የእሷ ተጻራሪ አድርጋ ታያለች ይህ ደግሞ በኢራቅ ብቻ ሳይሆን በሶሪያ በባህሬን በየመንና በሊባኖስም ጭምር ነው እነዚህ ሀገሮች በሳውዲ አረቢያ አመለካከት በኢራን ቁጥጥር ስር እንደሆኑ ነው የሚታወቀው በእኔ አመለካከት ግን ይህ ጸረ ኢራን የሆነ አመለካከት እንጂ ብዙዎቹ ነጥቦች እውነታነት የላቸውም ጦርነቱ የእርስ በርስ ይሁን የውክልና እንደተባበሩት መንግስታት ዘገባ እስካሁን የ10 ሺህ የመናውያንን ሕይወት ቀጥፏል። በርካቶች ለስደት 7.5 ሚሊዮን ህጻናት ደግሞ አስቸኳይ የሕክምና እርዳታ የሚጠብቁ ናቸው ተብሏል። 2.2 ሚሊዮን ህጻናት የተመጣጠነ ምግብ የማያገኙ ሲሆን፣ ከእነዚህም ውስጥ ገሚሶቹ በከፋ የምግብ እጥረት የሚሰቃዩ መሆናቸውን የድርጅቱ ዘገባ አመልክቷል።